ትንቢተ ኤርምያስ ምዕራፍ ሰላሳ አምስት በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም ዘመን ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። ወደ ሬካባውያን ቤት ሂደህ ተናገራቸው፣ ወደ እግዚአብሔርም ቤት ከጓዳዎቹ ወደ አንዲቱ አግባቸው፣ የወይን ጠጅም አጠጣቸው። የከባሳንን ልጅ የኤርምያስን ልጅ የእዝያንን ወንድሞቹንም ልጆቹንም ሁሉ የሬካባውያንን ወገን ሁሉ ወሰድኋቸው። ወደ እግዚአብሔርም ቤት በበረኛው በሰሎም ልጅ በመዕሤያ ጓዳ በላይ ባለው በአለቆች ጓዳ አጠገብ ወዳለው ወደ እግዚአብሔር ሰው ወደ ጌዴልያ ልጅ ወደ ሐናን ልጆች ጓዳ አገባኋቸው። በሬካባውያንም ልጆች ፊት የወይን ጠጅ የሞላባቸውን ማድጋዎችንና ጽዋዎችን አኑሬ የወይኑን ጠጅ ጠጡ አልኋቸው። እነርሱ ግን እንዲህ አሉ፣ የወይኑን ጠጅ አንጠጣም። አባታችን የሬካብ ልጅ ኢዮናዳብ እንዲህ ብሎ አዞናልና እናንተና ልጆቻችሁ ለዘላለም የወይን ጠጅ አትጠጡ፣ በምትኖሩባት ምድር ላይ ብዙ ዘመን እንድትኖሩ በዕድሜያችሁ ሙሉ በድንኳን ውስጥ ተቀመጡ እንጂ ቤትን አትስሩ፣ ዘርንም አትዝሩ፣ ወይንም አትትከሉ አንዳችም አይሁንላችሁ። እኛም የአባታችንን የሬካብ ልጅ የኢዮናዳብን ቃል ባዘዘን ነገር ሁሉ ታዘናል። እኛም ሚስቶቻችንም ወንዶችና ሴቶች ልጆቻችንም ዕድሜያችንን ሙሉ የወይን ጠጅ አልጠጣንም፣ የምንቀመጥበትንም ቤት አልሠራንም፣ የወይን ቦታና እርሻ ዘርም የለንም፣ በድንኳንም ውስጥ ተቀምጠናል፣ ታዘናል። አባታችንም ኢዮናዳብ ያዘዘንን ሁሉ አድርገናል። ነገር ግን የባቢሎን ንጉሥ ናቡከደነፆር ወደ ዝች ምድር በመጣ ጊዜ ኑ ከከለዳውያን ሠራዊትና ከሶርያ ሠራዊት ፊት የተነሣ ወደ ኢየሩሳሌም እንሂድ አልን። እንዲሁም በኢየሩሳሌም ተቀመጥን። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፤ ሂድና ለይሁዳ ሰዎችና በኢየሩሳሌም ለሚቀመጡ ተናገር፣ እንዲህም በላቸው ቃሌን ትሰሙ ዘንድ ተግሣጽን አትቀበሉምን? ይላል እግዚአብሔር። የሬካብ ልጅ ኢዮናዳብ ልጆቹ የወይን ጠጅ እንዳይጠጡ ያዘዛቸው ቃል ተፈጸመ፣ ለአባታቸውም ትእዛዝ ታዝዘዋልና እስከ ዛሬ ድረስ አይጠጡም። እኔም በማለዳ ተነስቼ ተናግሬአችኋለሁ ተናገርሁ፣ ሆኖም አልሰማችሁኝም። ደግሞም እያንዳንዳችሁ ከክፉ መንገዳችሁ ተመለሱ፣ ሥራችሁንም አሳምሩ ታመልኳቸውም ዘንድ ሌሎችን አማልክትን አትከተሉ፣ ለእናንተና ለአባቶቻችሁም በሰጠኋት ምድር ትቀመጣላችሁ እያልሁ በማለዳ ተነሥቼ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበር። እናንተ ግን ጆሮአችሁን አላዘነበላችሁም፣ እኔንም አልሰማችሁኝም። የሬካብ ልጅ የኢዮናዳብ ልጆች አባታቸው ያዘዛቸውን ትእዛዝ ፈጽመዋልና ይህ ሕዝብ ግን አልሰማኝምና። ስለዚህ የእስራኤል አምላክ የሠራዊት አምላክ እግዚአብሔር እንዲህ ይላል፣ እነሆ በተናገርኋቸው ጊዜ አልሰሙምና፣ በጠራኋቸውም ጊዜ አልመለሱልኝምና፣ የተናገርሁባቸውን ክፉ ነገር ሁሉ በይሁዳ ላይ በኢየሩሳሌምም በሚቀመጡ ሁሉ ላይ አመጣባቸዋለሁ። ኤርምያስም ሬካባውያንን እንዲህ አላቸው። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ለአባታችሁ ለኢዮናዳብ ትእዛዝ ታዛችኋልና ትእዛዙንም ሁሉ ጠብቃችኋልና ያዘዝኋችሁንም ፈጽማችኋልና፣ ስለዚህ በፊቴ የሚቆም ሰው ከሬካብ ልጅ ከኢዮናዳብ ወገን ለዘላለም አይታጣም።